እስራኤል የመጨረሻ ያለቻቸውን ዘጠኝ ሺህ የኢትዮጵያ ፈላሻዎች ወደ አገሯ እንዲገቡ የሚፈቅድ ውሳኔ አስተላልፋለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በአዲስ አበባና በጎንደር የሚገኙ ከእስራኤል ጋር ዝምድና ያላቸው የመጨረሻዎቹን ማህበረሰብ ወደ አገራችን ለማምጣት ጠቃሚ ውሳኔ አሳልፈናል ሲሉ ተናግረዋል። ለሁለት ዓመታት ተቋርጦ የነበረው የቤተ እስራኤላውያኑ ጉዞ በአገሪቱ ፓርላማ ቀርቦ ያለምንም ተቃውሞ ጸድቋል። ጋዜጠኛ ዜናነህ መኮንን ቤተሰብን ማገናኘት ውሳኔው ከጸደቀባቸው ምክንያቶች አንዱ እንደሆነ ይና ይናገራል። ላለፉት ሁለት አመታት የኢትዮጵያ ቤት እስራኤሎችን ከኢትዮጵያ ለማምጣት ቆሙ ነበረ። የማስመጣት ሁኔታ ለመጀመሪያ ጊዜ ከሁለት ዓመት በኋላ ይህ ውሳኔ ነው ያሳለፈው። አብርክነሴት ወይንም የሀገሪቱ ፓርላማ ነው ማለት ነው። ወደ ዘጠኝ ሺህ ናቸው። በጎንደር እና ወደ አዲስ አበባ ያሉ ናቸው። ሊወሰን የቻለበት ብዙ ምልህ አከራካሪ ጉዳዮች አሉ። ግማሹ የቤተሰብ የማገናኘት ሁኔታ ነው። አንዳንዴ ልጆች እዚህ ይኖሩ እና ወላጆቻቸው እዛ ይኖራሉ እና የቤተሰብ የማገናኘት ነው የሚል ነው በእስራኤል ህግ መሰረት የአይሁድ ዝርያ ያላቸው ሰዎች አስፈላጊውን ቅድመ ሁኔታ ካሟሉ በኋላ ዜግነትና የመኖሪያ ፈቃድ ሊያገኙ ይችላሉ። የመጀመሪያዎቹ የኢትዮጵያ ቤተ እስራኤላውያን በጎርጎሮሳዩ 1980ዎቹና 1990ዎቹ ነበር የተጓዙት። ጉዞ የተጀመረው ከሱዳን ሲሆን ጊዜው ኢትዮጵያ በጦርነት የምትታመስበት የመንግስቱ ኃይለማርያም መንግስትም ሊወድቅ የሚንገዳገድበት ወቅት ነበር። ማጓጓዙን ደግሞ የእስራኤል ጦር የአሜሪካ ማዕከላዊ የስለላ ድርጅትና የሱዳን የደህንነት ተቋም በጋራ ከውነው ተገኝቶታል። የኋላ ኋላ ግን እስራኤል ዜጎቼ ያለቻቸውን ከአዲስ አበባ ለማጓዝ ፈቃድ አግኝታ አድርገዋለች። በእስራኤል 135 ሺህ የኢትዮጵያ ይሁዶችና ልጆቻቸው ይኖራሉ። ከኢትዮጵያ የተጓዙትም የሆኑ በእስራኤል የተወለዱት ወጣቶች በአዲሷ አገራቸው የመድሎና የዘረኝነት ሰለባ ሆነናል ሲሉ ያማራሉ። ቤተ እስራኤላውያኑ በቴልአቪቭ አደባባዮች ተቃውሞ ወጥተው ከፖሊስ ጋር እስከ መጋጨትም ደርሰዋል። ደማስ ፈቃደ የተባለው ወታደር ከነ ደንብ ልብሱ በእስራኤል ፖሊስ ድብደባ ከተፈጸመበት በኋላ የተቀሰቀሰው ተቃውሞ የወጣቶችን ቁጣ ቀስቅሷል። ዜናነህ መኮንን የእስራኤል መንግሥት ችግሮቹን ለመፍታት ውሳኔዎች ማሳለፉን ይናገራል። ለምሳሌ ፖሊስ አዲስ መግለጫዎች አወጥቷል። የደህንነቱ ተቃውሞ ሰልፍ ይካሄድ ነበረ አሁን መልስ ያገኘ ነው። መልሱ ያገኘው ምንድን ነው? በመጀመሪያ የቋንቋ ችግርም አለ፣ የመግባባት ሁኔታዎች አሉ። ስለዚህ አሁን ወደ አንድ መቶ ሰማንያ የኢትዮጵያን ፖሊሶች በዛ እንዲቀጠሩ አማርኛ ቋንቋ እንዲነገር በእሳት አደጋ ሁሉ እንዲገቡበት፣ በሌላ በኩል በወር አንድ ጊዜ በፖሊስ እና በኮሚኒቲው መካከል አንድ ስብሰባና ውይይት እንዲካሄድ የሚል ሁኔታዎች አሉ። ስለዚህ ችግር ያለ ወደፊትም ሊኖሩ ይችላል። ግን ያንን የመጋፈጥ ሁኔታ ነው። እንዳሁም ሰው አሁን መብቱን እያወቀ ነው። በከፍተኛ ውጪ እና አደገኛ ተልእኮ የጽዮናዊነት ህልማቸውን ያሳ የኢትዮጵያ አይሁዶች በፖሊስና የመከላከያ ሰራዊት ውስጥ ከተራ አባልነት ጀምሮ በተለያዩ የአዛዥነት ደረጃዎች ማገልገል ችለዋል። ይሁንና ከሌሎች እስራኤላውያን አኳያ በጣም ውስን እንደሆነ ይነገራል። የአንድ ኢትዮጵያዊ አይሁድ ገቢ ከአገሪቱ አማካኝ የገቢ መጠን በ35 በመቶ ያነሰ ነው። የከፍተኛ ሁለተኛ ደረጃ ትምህርታቸውን ያጠናቀቁት ወጣቶች ግማሽ ያህሉ ብቻ ናቸው።